ከፊታችን ነሐሴ ምርጫ በፊት ዛሬ የመጨረሻውን የመራጮች ምዝገባ ዘመቻ ጀምራለች ኬንያ። የሆነ ሆኖ የምርጫው ሂደት የተመራጮች ተቃዋሚዎችን እንዲሁም ከግለሰቦች ማንነት መለያ የተመራጮች ተቃውሞን ጨምሮ የድምፅ አሰጣት መሳሪያ ይልቅ በወረቀት የሚሰጥና በእጅ የሚደረግ ቆጠራን ሊከተል ይችላል የሚለው ውዝግብ አሁንም አልተለየውም። የአሜሪካ ድምፅ ራዲዮ ዘጋቢ ጂል ክሬግ አንዳንድ የመራጭ ምዝገባ ጣቢያዎችን ተመልክታ የላከችውን ዘገባ ዝርዝር ትዝታ ብላቸው ይዛ ቀርባለች። በናይሮቢ የሰንት ፒተር ካልቨርስ የአንደኛ ደረጃ ትምህርት ቤት በሚገኝበት አካባቢ ቀኑ እጅግ ሞቃታማ ነው። ሆኖም ቁጥራቸው ወደ 20 የሚጠጋ ከአንድ ዴስክ ፊት ለፊት የተሰለፉ ሰዎች ወበቁ ያወካቸው አይመስሉም። በመጪው ነሐሴ ወር ለሚካሄደው የኬንያ ምርጫ ድምፅ ለመስጠት ለምዝገባ የተሰለፉ ናቸው። ቀጣዩን ፕሬዚደንት እንዲሁም የምክር ቤት ተወካዮችን መምረጥና በምርጫው መሳተፍ መብታችን ነው። የኬንያ ነጻ የምርጫና የድንበር ኮሚሽን ዛሬ የመጀመሪያውን የብዙሃን መራጮች ምዝገባ አካሂዷል። ምዝገባው በአንድ ወር ጊዜ ውስጥ የሚጠናቀቅ ሲሆን የኮሚሽኑ የሕዝብ ግንኙነት ኃላፊ አንድሩ ሊሞ ጥሩ እየተካሄደ ነው ይላሉ። አዎ ያገኘናቸው ያሉ ዘገባዎች አበረታች ይመስሉኛል። እርግጥ ነው ማንኛውም አዲስ ነገር ሲጀመር ችግር ሊገጥም ይችላል። ቁሳቁስ ዝግጁ ላይ ሆኑ፣ ሠራተኞች በጊዜ ላይ ደርሱ ይችላሉ። እነዚህ ግን የማይፈቱ ችግሮች አይደሉም። ነጻ የምርጫና የድንበር ኮሚሽኑ ግን በቂ ፈተናዎች ገጥመውታል። ባለፈው ዓመት አጋማሽ የኬንያ ፖለቲካ ተቃዋሚዎች ባካሄዱት የተቃውሞ ሰልፍ የኮሚሽኑ አባላት በሙሉ በሌሎች እንዲተኩ ተደርጓል። ፕሬዚደንት ኡሁሩ ኬንያታ ደግሞ የድምፅ አሰጣጥ መሳሪያው ድንገት ከተበላሸ ምርጫው በተለምዶ ወረቀትና በእጅ እንዲቆጠርም የምርጫውን ሕግ ማሻሻያ ፈርመዋል። ተቃዋሚዎች ደግሞ ይህ የፕሬዝደንቱ እርምጃ ምርጫውን ለማጭበርበር በር ይከፍታል ይላሉ።